መዝናኛ ሁለተኛ ደረጃን ኮከበ ጽባህ ትምህርት ቤት ተማረች። አዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስና ዓለም አቀፍ ግንኙነት አጠናች። ጥሩ ያለችውን ስራ ያዘች እና ትጽፍ ገባች። አሽሟጣጭ ነሽ የዛሬ እንግዳችን ናት። አብራችሁን ቆዩ። አይኖች ላያዩ ብርሃን የላቸው በልጅነቴ ድሯትቻቸው

የመጀመሪያ መጽሐፏ ለሶስተኛ ጊዜ ታትሟል። ባርቾ ብለዋለች ርዕሱን። ሁለተኛውን በቅርብ ቀን ብላናለች። ከቀዳሚውም ከሚጠበቀውም የቀደሙት ግን የማኅበራዊ መገናኛ ዘዴ ጽሑፎቿ ናቸው። የፌስቡክ አዙሪቱና የዞረብንኛ ፌስቡክ ገብተን ሬስት ኢን ፒስ ልጥፍ ፕሮፋይል ፎቶ ጥቁር ወይም ሻማ ቀይር ታክሲ ጠብቀን ቢሮ ግብት አለቃንምት የእንትናን ጫማ የተን ምኝት በእንትና ሱሪ ቅንት እገሌን ሳም እገሌትን ግልምጥ ከዚያ ደግሞ በፌስቡክ ሬስትንፒስን ቆጠራ የሬሳ ክምር ፎቶ ምንጠራ እንዲህ እንዲህ እርፍድ ደግሞ ለምሳች እኩል ጥብስ ፍርፍር አዞ ሚጥሚጣምጣ ንትርክ እያለም ይቀጥላል። መስከረም ማብቂያ የለጠፈችው ግጥም መሰል መጣጠፍ ጥብስ ነው የበላሽው ፍርፍር ግን ግጥምሽ ላይ ያው ሁልጊዜ ጊዜ ጥብስ ፍርፍር እንደምትበሉ ነው የጻፍሽው። በነገር ላይ እሱ ግጥም አይደለም። ምንድን ነው ታዲያ የሚባለው? ዝርው ነው። ግጥም ይመስላል በአጋጣሚ አንዳንዶቹ ቃላት ቤት ስለሚመቱ እንጂ ግጥም አይደለም እሱና ፍርፍር ያልኩበት ምክንያት አብዛኛው ሰው የሚበላው ነገር ስለሆነ ነው። ስለዚህ አንቺ ከአብዛኞቹ አይደለሽም። ቢያንስ ስለዛሬ ምስር ክክ ነው እና ይበላል። ስለዛሬ አይደለሁኝም መጣጥፍ ብለን እንቀጥል። እንግዲህ እኔ እንዲያውም ግጥም መስሎኝ አወራረዱ ደበበ ሰይፉን በደንብ አንብባዋለች ች ልጅ ብዬ ነበር። በተለይ ልጅቱ የዘመነችቱ የሚባል አንድ ግጥም ነበረው። ልክ ነው፣ ልክ ነው። በሱ ስልት ነው የጻፍኩት። በጣም ትክክል ነው። ኮርጀሽ ማለት ነው። ምቱን ያው፣ ምቱን ኮርጃ ያለው፣ ወይም ተበድሬ ያለው መቼ ነው ምትመልሽው እንግዲህ ነገራችን ላይ እንደገና ታትሟል። አሁን በአዲስ መድብል የደበበ የብርሃን ፍቅር። እሺ ጾም ስለሆነ ስጋ አልበላሽም። ምሳ ግን በልተሻል። አሁን ቡና ትጠጫለሽ። ነገር ግን ፌስቡክ አንድ ሁለቴ ገብተሻል ማለት ነው። እንግዲህ አሁንም በዚህ በመጣጥፍሽ መሰረት አዎ ምን አደረግሽ? የሚጽፉ የምከታተላቸው ሰዎች አሉ። ጎብኘት ጎብኘት ታደረኩኝ ጠዋት ስራ ስገባ። ከዛ የዜና ምንጭ ነው ደግሞ ለእኔ ፌስቡክ አሁን የዓለም አቀፍ የሚዲያ ተቋማትን እከታተላለሁ እዛ ላይ እነ ሲኤንኤንን እና ቢቢሲን ከዛ ደግሞ የሀገር ውስጥም አሉ ነፋና እነሱን የማየው ምን አሉ ብዬ ከዛ ወደ ስራ የሄድኩኝ ማለት ነው። ጋዜጠኛ ነሽ? አይደለሁኝም። አስተማሪ ነሽ? የለም፣ መንግስታዊ ያልሆነ ድርጅት ውስጥ የኮሚኒኬሽን ስራ ነው የምሰራው። ስለዚህ ለጋዜጠኛ ትቀርቢያለሽ ማለት ነው። ሚባል ይችላል ምናልባት ፌስቡክን እንደ አንድ የኢንፎርሜሽን ምንጭ ነው የምጠቀምበት ብለሻል። እኔ ደግሞ የሰማሁት በጣም ብዙ እንደምትጽፊ ነው ፌስቡክ ላይ። ዘጠና ስድስት ሺህ በላይ ወዳጆች፣ የፌስቡክ ደንበኞች እንዳሉሽ ነው የሰማሁት ለምንድን ነው ይኸው ሁሉ ሰው? በእኔ ግምት እንግዲህ ብዙ ሰው የሚያስበውን ነገር ስለምናገር ሊሆን ይችላል። እንደ መረጃ ምንጭ የሚቆጥሩት ሰዎች አሉ፣ በተለይ ከኢትዮጵያ ውጭ ያሉ ሰዎች። በዛ በዛ ምክንያት ይመስለኛል መረጃዎቹን ስትጽፊ ወይም ስታሰራጭ ምንድን ነው አንቺ የምትጠብቂው? እኔ አሁን ጋዜጠኛ ነኝ ደግሞ ስለሚከፈለኝ ነው እዚህ የምሰራው። መሰማት በጣም ትልቅ ነገር ይመስለኛል። ብዙ ሰው የሚፈልገው ነገር መሰማት ነው። የእኔ ሀሳብ እንዲሰማ አደርጋለሁ። እኔ እንጀራ የምበላበት ሌላ ጥሩ ሥራ አለኝ። ለእንጀራ አይደለም ማለት በፌስቡክ ላይ የምጽፈው ነገር። ምናልባት መጽሐፍ ሆኖ የወጣ ጊዜ እንጀራ ሆኗል በአጋጣሚ። ግን መነሻ አርጌ ስገባ እኔ አንዳንድ ጊዜ አጀንዳ መፍጠርም በጣም ትልቅ ተጽዕኖ ይመስለኛል፣ አንድ ሀገር። ከዛ ደግሞ በውይይት የሚመጡ ነገሮች አሉ፣ መማራቸው ነገሮች አሉ። ከእኔ የሚሻሉ በጣም ብዙ ሰዎች አሉ። እነዛ ሰዎች ነው የለም ይሄ ነገር እኮ እንዲህ ነው ብለው ሲጽፉ፣ ከነዛ ደግሞ እማራለሁ። ከምንም ነገር በላይ ደግሞ በሄድኩበት ሁሉ ሰው አውቃለሁ። አሁን ጓደኞችን አፈራለሁ፣ ወዳጆችን አፈራለሁ፣ የሚያገኝ ሰው አገኛለሁ። የማህበራዊ መገናኛ ዘዴ ፌስቡክን ጨምሮ አንዱ መጥፎ ጎን የአንድ ማህበረሰብን ባህል ያልጠበቁ መጣጥፎች፣ ፎቶግራፍና ሌሎች ምስሎች ምናልባት የአንድ ግለሰብንም መብት ትንሽ የሚጋፉ አይነት ዘለፋና ስድቦች ይጻፍበታል። ምክንያቱም ሁሉም መጻፍ ስለሚችል አላጋጠመሽም? ሲያስቆጥር ዝም የሚያንቋሽሽ የሚሳደብ እንደ ብር ብለህ ጥፋ ጥፋ የሚያሰኝ አይነት ነገር የሚናገር ቅስም ስፍርሰው ብዙ አለ። ግን ደግሞ እንዳልከው የማህበራዊ ሚዲያ ባህሪው አንደኛው ሁሉም ሰው በፈለገው ስም ተደብቆ በፈለገው ማንነቱን በደንብ ደብቆ የሚፈልገውን ነገር ጸያፍን ነገር ይሁን አፍራሽ ነገር ይሁን የሚፈልገውን ነገር መናገር እንዲችል ሀይል ይሰጣል፣ ጉልበት ይሰጣል። ሁሉም ሰው ጋዜጠኛ ነው፣ ሁሉም ሰው ተንታኝ ነው፣ ሁሉም ሰው አስተያየት ሰጪ ነው እና ስስ ወደ ይዘህ የምትሰራው አይነት ነገር አይደለም ፌስቡክ ላይ መጽሐፍ። ስለዚህ ደንደ አድርገህ አንጀትህን ጥብቅ አድርገህ አስረህ የሚመለከትህን ታነባለህ፣ የሚያሻሽልህን ትቀበላለህ። የሚሰድቡህን መብታቸውን በትክክል ባይጠቀሙበትም ድምጻቸው እስከሆነ ድረስ የመስማት ግዴታ አለብኝ ብዬ አስባለሁ። የእኔን እየሰሙ ስለሆነ እኔ አንቺን ወድጄ

ሲያይ አንዳንዴ የማሽሟጠጥ አስተያየት ይኖረኛል ብዬ አስባለሁ። ግን ካሽሟጠጥኩ በኋላ ወይም ደግሞ አንድን ነገር ከነቆርኩ ወይም ደግሞ ኪስ ከሰጠው በኋላ እዛ ላይ እኔ እንደ መፍትሄ የሚመስለኝን ነገር አቀርባለሁ እንጂ ዝም ብዬ አሽሟጥቼ አላልፍም። ስለዚህ በከፊል ሊገልጸው ይችላል። አንዳንዱን የምጽፈውን ጥስ ብዬ ገምታለሁ። ግን ሁሉ ጊዜ እንደዛ አይደለም። እኔ ምሳሌ የማደርገው ይሄ ነው። አሁን ኦክቶበር ሶስት ላይ የወጣ ይመስለኛል አዞሪቱ እና የዞረብንኛ የሚለው እና እዛ ጋር ሽሙጥ አይነት አቀራረብ ስላለው ነው። ልክ ነው። አንዳንዴ እንደውም በብዛት ሰዎች የሚያውቁኝ በዛ ዘዬ ይመስለኛል። በዛ አግባብ ነው የሚያውቁኝ ብዙ ሰዎች እና አሽሙር፣ ሽሙጥ፣ ነቆራ በለፋ ከዛ በኋላ ግን እንዴት ወደፊት እንሄድ የሚለውንም ነገር ማሳየት በዛ መልኩ ሊገለጽ ይችላል። ሁሉም ጽፎች ግን ደዛ የገጠመን እንዳልኩት፣ እሺ፣ ሁሉንም የማየት እድል ሲያጋጥመን እንግዲህ ያልሆንሽውን እናያለን። አሁን አሽሟጣጭ በሚለው እንስማ። ልክ ነው፣ ልክ ነው። ያው አጫጭር ልቦለዶችንም እጽፋለሁ በብዛት ስለዚህ እመጣበታለሁ ወደዛ። አሁንም የኦክቶበር ሶስቱን ነው አዙሪቱን እና የዞረብንኛ ደጋግመሽ ሬስት ኢንፒስ እንጽፋለን ትያለሽ። ምናልባት ምናልባት ኢትዮጵያውያን ወጣቶች በተለይም ሴቶች የአንድ ቀን ውሏቸውን እያነሳሽ በአንድ በኩል ጠዋት መነሳት፣ ፌስቡክ ማየት፣ ከዛ ቢሮ ሐሜት፣ ይሄንን ማህበራዊ ትችት ልንለው እንችላለን። ምናልባት ከዚሁ ውጡማ የሚል መልእክት ካለው ሌላኛው ደግሞ ተደጋግሞ የሚመጣው ቅድም ያልኩት ነው ሬስት ኢንፒስ። ሁለተኛውም ምንም በለው ፖለቲካ ይሆን ወይስ? ለምንድን ነው ያንን የደጋገምሽው? አሁን ያነሳት ብዙ ለምን እንደጻፍኳት እና በምን ሁኔታ እንደጻፍኳት መግለጹ ግልጽ ሊያደረገው ይችላል። እነዚህን ቃላት ለምን ከሰኩኝ የሚለው ማለት ነው። በተለይ ነፍሲማር ወይም ሬስቲንክ የሚለው ነገር ጊዜው ያንን የጻፍኩበት ጊዜ ኢትዮጵያ ውስጥ በነበረው አለመረጋጋት ምክንያት በርካታ ሰዎች በተለያየተዋል እየሞቱ ህይወታቸውን እያጡ የነበረበት ጊዜ ነው። ፌስቡክ ላይም በጣም ከፍተኛ የመወያያ አጀንዳ ሆኖ የነበረ ነገር ነበረ። ነገር ግን እኔ መናገር የፈለኩት በዛ ሰዓት ላይ የሌሎች ሰዎች ህይወት እየተመሳቀለ፣ ሀገሪቷ በዚህ አይነት ነገር ውስጥ እያለፈች፣ እኛ ግን የቀን ተነት ህይወታችን ዝንፋ አንልም። ነፍሲ ማር እንላለን፣ እንሄዳለን፣ ማኪያቱ እንጠጣለን፣ እሳችንን እንበላለን፣ የምናደርገውን እናደርጋለን። ነገር ግን መፍትሄ ማምጣት አቃተን በሚል አግባብ እንዲረዱት ነው ሰዎች ይጻፍ። ስለዚህ በአንድ በኩል ማህበራዊም ነው፣ በአንድ በኩል ፖለቲካዊም አስተያየት ያለው ጽሁፍ ነው። ራሴንም ጨምሬ ነው ይውቀሱ። ምክንያቱም እኔም ከዛ ያለፈ ነገር አላደረስኩም። ፌስቡክ መጣው ነርሲ ይማራል ሴት ማኪያቶ ወጠጣ ውጠት ትበላው ቤት የገባው ታጠብኩ ጠዋት እንደገና ተመሳሳይ ነገር ሴሚናር ይሁን ገለጻ ይሁን ታደርጊያለሽ። ልክ ነህ እና እዛ የምትገልጭው ሴት ሆኖ ስለ መጽሐፍ ነው ሴት ሆኖ መጽሐፍ ወንድ ሆኖ መጽሐፍ ልዩነት አለው እንዴ አለሁ ብዬ አምናለው። እኔ ምክንያቱም ሴቶች እና ወንዶች የምንኖረው ህይወት ተመሳሳይ ቢሆንም የተለያየ ነው። ሴት ልጅ ስትጽፍ ህይወትን ስትጽፍና ወንድ ልጅ ህይወትን ሲጽፍ የተለያየ ነው ብዬ አስባለሁ። ሴቶች ስለሴቶች ሲጽፉ ይለያያሉ። ሴቶች ስለ ወንዶች ሲጽፉ ወንዶች ከሚጽፉት ይለያሉ። ምክንያቱም በሌላ መልኩ ነው የምናየው፣ ወንዶችም በሌላ መልኩ ነው የሚያዩት። አደባባዩን ከልክላችሁን ነው ኪችን ኩሽና ውስጥ ያደረግነው ብለሻል። ምንድን ነው ይሄ? ይህን ጥያቄ እንዳልመልስ ይፈቀድልኝ። እሺ። ባርቾ ምን ለምን አልሹው ባክሽ መጽሐፍሽን በሁለት ምክንያት ነው። አንደኛው ባርቾ መጽሐፉ ላይ ከተካተቱት ታሪኮች በጣም ከመወጣቸው ታሪኮች አንደኛው ነው። የራሴና የጓደኛ ታሪክ ተቀላቅሎ ነው የተጻፈው። እውነተኛ ታሪክ ነው ማለት ይቻላል። ስለዚህ ስም የተሰየመ ነው። ሁለተኛው ደግሞ አጠቃላይ የመጽሐፉ ስሜት ወይም ደግሞ የመጽሐፉ መልእክት ከማንነት ጋር የተገናኘ ነው ብዬ ስላሰብኩ በዛ ምክንያት ነው። ባለችው የሚለውን የመረጥ ማለት ነው። ስምሽ ሕይወት ነው። የአባትሽ ስም እምሻው ነው አደል? የብዕር ስም አደለም። ይሄ ትክክለኛ ስም ነው የራሴ ስም ነው እና አባትሽ የሚሹትን ሕይወት አገኙ ማለት ነው። አንቺን ሲወልዱ ወይም እናትሽ ይለኝ ነበረ በሕይወት እያለ እንግዲህ ይመስለኛል። ምን ሀብታም አደረግሻቸው ወይስ የለም። የምመኘው አይነት ልጅ ለመሆን ሞክሬያለሁ። በትምህርቴም በምኔም ጥሩ ደረጃ ላይ ደርሻ፣ ያስደሰትኩት ይመስለኛል። በነበረ ጊዜ ጎበዝ ነበርሽ፣ ስለዚህ ሚሻውን አግኝቷል። አዎ፣ በጣም ጎበዝ ተማሪ ነበርኩት። እና ጎበዝ የሆንሽው እንዴት ነው? ጎበዝ የሆንኩት በምን ምክንያት ነው? እንጃ አባቴ ጎበዝ ስለነበር ይመስለኛል፣ በአብዛኛው። ስለዚህ የአባቷ ልጅ ነው የሆንሽው ማለት ነው በጣም የአባቷ ልጅ ነች። ትክል የአባቷ ልጅ የሚልጡት ጡት መጻፍ አለብኝ። አሁን ጥሩ ሰጠኝ። ፖለቲከኛነት የሚቃጣሻል ማለት ነው በዚህ አይነት። ፖለቲካ ሳይንስ የተማረ ሰው እኮ አማካሪ ነው እንጂ ፖለቲከኛ መሆን አይችልም። እሺ፣ ፖለቲካውን ለሌሎች ትተናል። እሺ፣ ዲፕሎማት ሳይንሱን ነው ዲፕሎማት ይተምረናል። የትምህርቱ አካል ስለነበር ትንሽ የወሰድነው ነገር ሳይኖር አይቀርም። አዎ፣ ውሸታም መሆን ማለት እኮ ነው ዲፕሎማት ማለት አይደል? የለም አይደለም፣ አይደለም ውሸታም ማለት አይደለም። እውነትን በማይከብድ መልኩ ማቅረብ፣ በተግባቢ መልኩ ማቅረብ ወይም እንዴት ነው አባርዶ ማቅረብ ከፈለግ እኔ ግን ማቀው ጀልባዋን ታጋጭና ዲፕሎማት ከሆንሽ እዛ በቃ በጣም ትልቅ ስቶርም ነበር፣ ትልቅ ማዕበል ነበረ። ተያለሽ ወደ ፖለቲካው አማካሪነት ጠጋጠጋ ብለሻል ማለት ነው? ወደፊት ምናልባት ወደ አማካሪነት የምንጠጋበት ጊዜ ሊኖር ይችላል። አሁን አጭር እቅድ የለኝም ወደዛ መሄድ። በጣም ብዙ አማካሪዎች ስላሉ ኢትዮጵያ ውስጥ ቦታ ላታገኝም ትችያለሽ። ዝም ብለሽ አስተያየት የለኝም እዚህ ላይ። ምናልባት ለፌስቡክ ወይም እንደ ደራሲም ለሚያውቁሽ አጭር የምታስተላልፊያት መልእክት ካለች። አንባቢዎቼን እግዚአብሔር ያክብርልኝ ማለት እፈልጋለሁ። ስለሚያስተምሩኝ፣ ስለሚያነቡኝ፣ ሁለተኛ መጽሐፊም በቅርብ ስለሚመጣ እሱንም ስለሚገዙ ላከብራቸውም ላመሰግናቸውም እወዳለሁ። እግዚአብሔር ይስጥልኝ። የሆነው ሕይወት ምሻውን አመሰግናለሁ። ነጋሽ መሐመድ ነኝ። መልካም ምሽት።